በትራምፕ የምርጫ ቅስቀሳ ወቅት ዋና አማካሪና የፖለቲካቸው መሐንዲስ ተብለው የሚጠሩት የሪፐብሊካኑ ወግ አጥባቂ ስቴቨን ባነን የፕሬዝዳንት ትራምፕ መመረጥ ተከትሎ ዋይት ሀውስ ገብተው ነበር። ከትራምፕ ቤተሰቦችና ከፕሬዝዳንቱ ጋር ባለመስማማታቸው ከቤተ መንግስቱ ተባረሩ። በኋላም ማይክል ወልፍ የተባሉትን ጸሐፊ አግኝተው ስለ ትራምፕና ቤተሰቦቹ የሚያውቁትን ግለሰብና አወሩ። ደራሲው ማይክል ዎልፍም ፕሬዚዳንቱ በሰሜን ኮሪያ ላይ የተናገሩትን ቃል ወስደው እሳቱና ቁጣ በሚል መጽሐፍ አሳተሙና ትራምፕ እንደ ሕፃን ያስባሉ፣ በዙሪያቸው ያሉ ሰዎችም ይህንን አረጋግጠውልኛል ብለው ገለጹ። በሁኔታው የተደሰቱ የዲሞክራቱ ታዋቂ ቢሊዮነር ቶምስ ቴየር አነጋጋሪውን የማይክል ዎልፍ መጽሐፍ የሴኔት አባላትም ገዝተውታል፣ ለቀሩትም ገዝተን እናከፋፍላለን አሉ። ለዲሞክራቶች ውድድር 20 ሚሊዮን ዶላር ለብሔራዊ የቴሌቪዥን ጣቢያዎች ማስታወቂያ የከፈሉና የአካባቢ ጥበቃም አፍቃሪ ናቸው። እሳቸውም እንዲህ ነበር ያሉት እንደሚመስለኝ ዲሲ ያሉት ሰዎችና የፖለቲካ መዋቅሩ የራሳቸውን ወሬ ብቻ ሐሳብ ብቻ እንድንሰማ ይፈልጋሉ። እኔ ደግሞ ያንን ከሚቃወሙት ውስጥ አንዱ ነኝ። ሕዝቡ እኮ የራሱ የሆነ ድምፅ አለው። ታዲያ እነዛ አካላት የአሜሪካ ሕዝብ የራሱ የሆነ ድምፅ ወይንም አንደበት እንዳለው አያምኑም። የመጽሐፉ ደራሲ ማይክል ወልፍ በበኩሉ ያለውን እውነታ ባስቀር ኖሮ ያ ነበር የበለጠ ጥፋት የሚሆነው። እኔ እኮ ስለእሳቸው ሕዝቡ በተጨባጭ የሚለውን ሰምቼ አገናዝቤ ነው የጻፍኩት። ሕዝቡ ደግሞ የሚመራው ሰው ማንና ምን አይነት እንደሆነ የማወቅ መብት አለው። አንዳንዶቹ ይህ እውነታ ለምን ወጣ ስላሉ ነው ይህንን የምናገረው። ይህ መሆኑ ደግሞ ክፋትም የለውም። ይልቁንም ወቅታዊና ያልተለመደ ነገር ከመሆኑ ባሻገር ፕሬዚዳንት ትራምፕ ስለሳቸው የተባለውን ነገር ካጣጣሉ በኋላ ባለፈው ቅዳሜ ባሰሙት ንግግር እኔ እጄ የተማርኩበት ኮሌጅ አለ የተባለ ውድና ጎበዝ ተማሪዎች የሚማሩበት ነው። ተማሪዎች ጎበዝ የሚሆኑበትም ነው። ብዙ ሚሊዮን ዶላር ወጥቶበት ነው ትምህርቴን የተማርኩት። አስተዋይና ጎበዝ ብሩህ አእምሮ ያለኝ ሰው ነኝ። እንደ ሕፃን አላስብም። ስለ እኔ የተጻፈው ሁሉ ሐሰት ነው። እኔ እኮ በወቅቱም ምርጡ ተማሪ ነበርኩ። ስለ መጽሐፉ ሳይሆን ስለ ፕሬዚዳንት ዶናልድ ትራምፕ አንዳንድ ኢትዮጵያኖችንም አነጋግሬ ነበረ። ያው የፖለቲካ ሰው አይደለም፣ የቢዝነስ ሰው ነው። ለዚህ ነው ከሕዝቡም ጋር ተግባባው ብዬ አስባለሁ። ትራምፕን እንግዲህ እኛ እስካሁን ከነበሩት የአሜሪካ መሪዎች በኢትዮጵያ ጉዳይ ላይ አሁን ላለው ስርዓት ድጋፍ በመከልከሉ ከኢትዮጵያ ጥቅም አንጻር ከኢትዮጵያ ህዝብ ጥቅም አንጻር በጎ ነው ብለን ነው የምንወስደው። ወደ ግል ስብእናው ስንሄድ እንግዲህ ሰው እንደ ባህሪው ነው። ይህ ሰው የፖለቲካም ሰው አይደለም፣ የንግድ ሰው ነው። አንዳንድ ጊዜ የዲፕሎማሲ ቋንቋ አይጠቀምም። በእነኚህ ምክንያቶች ጉድለት አለበት። የፕሬዝዳንት ዶናልድ ትራምፕን ስም ያጠፋው መጽሐፍ እንዳይባዛ ወይንም ደግሞ ገበያ ላይ በሰፊው እንዳይውል ለመከልከል ወደ ፍርድ ቤት እንደሚሄዱ የፕሬዝዳንት ዶናልድ ትራምፕ ጠበቃ ገልጸዋል። ለዶች ቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ